ባለፉት ሳምንታት የጀመርናቸውን ይሄንን የአስሩን ቃላት ዛሬ አጠቃልላለሁ እና በእርግጥ የሚቀጥለው ሳምንት ጌታ ኢየሱስ ማቴዎስ ላይ ከተናገረው ጥቂት ነገሮችን እናገራለሁኝ ይህንም በተመለከተ። ነገር ግን ዛሬ የማጠቃለያ ጊዜ ነው አስሩን ቃላት በተመለከተ እና አንዳንድ ነገሮችን ፈጠን ፈጠን ብዬ ከተናገርኩ በኋላ ለጥያቄ ጊዜ ሰጣለሁ ብዬ ነበር እና ባለፈው ሳምንት ጊዜ ለጥያቄዎች እሰጣለሁኝ እና አስሩ ቃላትና ክርስቲያናዊ ጠቀሜታቸው ነው ዋናው ርዕሳችን የነበረው እና አስሩ ቃላት ከዘጻት 20 ላይ እንዳለ እስከ ቁጥር 17 አነባቸዋለሁ የማጠቃለያ መልእክቴን ዛሬ ሳቀርብ እና እንደዚህ ይላል። ዘጻት ምዕራፍ 20 ቁጥር 1 እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ቤት ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው፣ በታች በምድር ካለው፣ ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ። አትስገድላቸው አታመልካቸውም። በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ ሺህ ትውልድ ድረስ ምረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ሥራ ተግባርህንም ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ፣ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጅህም ያለ እንግዳ በእሱ ምንም ሥራ አትስሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም። አባትህንና እናትህን አክብር እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም። አትግደል። አታመንዝር። አትስረቅ። በባልንጀራህ ላይ በሐሰት አትመስክር። የባልንጀራህን ቤት አትመኝ። የባልንጀራህን ሚስት፣ ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራህ ገንዘብ ሁሉ ማናቸውንም ነገር አትመኝ። ይሄ የእግዚአብሔር ቃል ነው። እግዚአብሔር በሲና ተራራ ወርዶ የተናገረው እና ቁጥር 18 ህዝቡም ሁሉ ነጎድጓዱንና መብረቁን የቀንደ መለከቱን ድምፅ ተራራውንም ሲጤስ አዩ። ህዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴንም አንተ ተናገረን እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት ብሎ ይናገራል እና ይሄ አስሩ ቃላት በዘጸአት ሃያ ላይ እግዚአብሔር በሲና ተራራ ወርዶ ለህዝቡ ላዳነው ሕዝቡ የተናገረው ቃል እንደሆነ እና አንድ ባንድ እየተመለከትናቸው ነበርና ባለፈው ሳምንት አትመኝ የሚለውን በመመልከት አስሩንም ጨረስ ናቸው እና የጥያቄና የመልስ ጊዜ መስጠት ስላለብኝ ዛሬ የጥያቄና የመልስ ጊዜ ለመስጠት አጠቃላይ የማጠቃለያ ነጥቦችን ጠቀስ ጠቀስ አድርጌ ወደ ጥያቄና ወደ መልስ ጊዜ ሄዳለሁኝ ግን ወደዚህ ወደ ማጠቃለያውን ሳጠቃለል ይሄንን አስሩን ቃላት አስሩ ቃላት እንዴት እንደተሰጡ መግቢያ ላይ የጠቀስኩትን መጥቀስ እፈልጋለሁ። ቅድመ ሁኔታውን ማየት በጣም አስፈላጊ ነው። ይገርማቸዋል። አስሩ ቃላት ሲሰጡ እግዚአብሔር ህዝቡን ከግብፅ አውጥቶ የኤርትራን ባህር አሻግሮ የኤርትራን ባህር ካሻገራቸው በኋላ በሲና ተራራ ላይ እሱ ራሱ መጥቶ እንደሚናገር ሕጉን እንደሚሰጥ ባቀደው መሰረት ነው አሁን አስሩን ቃላት እየሰጣቸው ያለው። አሁን አስሩን ቃላት ያነበብኩላችሁን ራሱ እግዚአብሔር በአንደበቱ የተናገረው ቃል ነው እና ደግሞ በእጆቹም ጽፎ ለሙሴ ራሱ ይህንኑ ቃል ሰጥቶታል እና ቅድሞ ሁኔታውን ስትመለከቱ በጣም የሚገርም ነው። ለዳነ ሕዝብ ነው የተሰጠው። እና ዘፀአት ምዕራፍ 19 ይሄ ቃል አንድ በአንድ ከመነገሩ በፊት እግዚአብሔር የተናገረውን ነገር ማሰብ በጣም አስፈላጊ ነው። ዘጸአት ምዕራፍ 19 ቁጥር 3 እስከ 6 ላይ ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን፣ በንስርም ክንፍ እንደተሸከምኳችሁ፣ ወደ እኔም እንዳመጣኋችሁ አይታችኋል አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ፣ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግስት የተቀደሰም ህዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ብሎ ህጉን ከመስጠቱ በፊት አሁን እኔ ኪዳን ቃል ኪዳን ቃሌን ትእዛዜን ልሰጣችሁ ነው የምሰጣችሁ ደግሞ በግብፃውያን ያደረግኩትን አድርጌ ከዛ አውጥቻችሁ በንስር ክንፍ ተሸክሚያችሁ ወደ እኔ ስላቀረብኳቸው ነው እና እናንተ የዳናችሁ ሰዎች ናችሁ እና በስርዓት በወግ እንድትመላለሱ ህጌንና ትዕዛዜን ቃል ኪዳኔን እሰጣችኋለሁ። ደግሞ ብትጠብቁ በዚህ ምድር ሁሉ የኔናትና በምድር ሁሉ የተመረጠ ርስት ትሆኑልኛላችሁ ብሎ ይሄ ባክግራውንዱ ነው። የቅድሜ ሁኔታውን እንዴት እንደሰጣቸው ለማሳሰብ ነው። በእርግጥ አስሩ ቃላት አስር ናቸው። አስር እንደሆኑ በትክክል የተጻፉባቸው ቃሎች አሉ እና እነዛን ሦስቱን ቃሎች ተናግሬያለሁ ደጋግሜ ዘጸአት ምዕራፍ 34 ቁጥር 28 ላይ አስር እንደሆኑ እግዚአብሔር በጽላቶቹ ላይ በድንጋዮቹ ላይ አስሩን የቃል ኪዳን ቃሎች ጽፎ ሰጠኝ ይላል ዘዳግም አራት 13 ላይ እንደዚሁ ታደርጉት ዘንድ ያዘዛችሁን ቃል ኪዳን አስሩን ቃል ነገራችሁ በድንጋይ ጽፎ ለእኔ ሰጠኝ ይላል ዘዳግም አስር ቁጥር አራት ላይ ደግሞ እግዚአብሔር በእሳት ሆኖ በተራራ ላይ የተናገራችሁን አስሩን ቃላት ቀድሞ ተጽፈው እንደነበረ በጽላቶቹ ላይ ጻፈ እግዚአብሔርም እነሱን ለእኔ ሰጠኝ ብሎ አስር እንደሆኑ ይናገራል ይህንን ማሰብ በጣም ጥሩ ነው የትኞቹ መጽሐፍ ቅዱስ ውስጥ ነው የተጠቀሱት የሚለውን አንስቼ ዘጸአት 20 መጀመሪያ እግዚአብሔር በተራራው ላይ ወርዶ በተናገረበት ቦታ እንደገና ዘዳግም አምስት ሙሴ እስራኤላውያን ከግብፅ ወጥተው የነበረውን ሁኔታ እንደገና በስብከት መልክ ሲያቀርብ ዘዳግም አምስት ላይ እንደገለጣቸው የካህናቱን የሌዋውያንን ስርዓት ሲደነግግ ሙሴ በእግዚአብሔር መንፈስ ዘሌዋውያን 19 ላይ እንደደገማቸው እና ሶስቱ የብሉይ ኪዳን ክፍል ውስጥ እንደሚገኙ ተናገርኩኝ እና ቀጥሎ እነዚህ አስሩ ቃላት በታቦት ውስጥ እንዲቀመጡ ተደርገዋል። ዘፀአት 25 16 ላይ እና ዘፀአት 25 21 ላይ ዘፀአት 40 ቁጥር 20 ላይ በታቦት ውስጥ እንዲቀመጡ እንደተደረጉ መጽሐፍ ቅዱስ ይናገራል በጣም አስፈላጊና ጥብቅ ትዕዛዞች በመሆናቸው የማይለወጡ የማይሻሩ፣ በእግዚአብሔርና በሕዝቡ መካከል ምስክር ስለሆኑ ነው። እነዚህን አስሩን ቃላት ለመረዳት ምንድን ነው መጠቀም ያለብን? እንዴት ነው ልንረዳቸው የሚያስፈልገው? ለዚህ ዘመን ክርስቲያኖች አስፈላጊ ናቸው ወይ የሚለውን በማንሳት ወደ ስምንት የሚሆኑ መሰረታዊ መፍቻዎችን እኔ አዘጋጅቻለሁ እና መሰረታዊ መረጃዎች እንድንረዳባቸው የሚረዱ መክፈቻዎች ናቸው። እና እነዚህን ስምንቱን ስድስቱን በዝርዝር ተናግራቸዋለሁ ግን ወደ ስምንት አመጣኋቸው አሁንና እነዚህን ስምንቱንም ላንብብላቸው። አንደኛ አስሩ ቃላት የሚያሳዩት የእግዚአብሔርን ባህሪ ነው። እግዚአብሔር ቅዱስ፣ እግዚአብሔር ፍጹም፣ እግዚአብሔር ጻድቅ መሆኑን የምታዩት በአስሩ ቃላት ውስጥ ነው። ሁለተኛ አስሩ ቃላት የታቀዱት ለአማኞች ነው። አንዳንድ ሰዎች መረ ባላቸው አመለካከትና አስተሳሰብ ምንድን ነው የሚሉት? ህጉ ሙሉ ለሙሉ ተሽሯል፣ አስሩ ቃላት ለእኛ አያስፈልጉም የሚሉ አባባል አላቸው። ግን ትክክል አይደለም። አስሩ ቃላት የተሰጡት ለሰዎች እነሱን በማድረግ እንዲጸድቁ ሳይሆን ስለጸደቁ ነው። ስለጸደቁ የእግዚአብሔርን ባህሪ እያደረጉ መኖር ስላለባቸው የተሰጡ ነው የተሰጡ ናቸው። የታቀዱት ለአማኞች ነው። ሶስተኛው ቁልፍ መክፈቻ እያንዳንዱ ቃል ያስሩ ቃል እያንዳንዱ ቃል የሚያሳየው ዘርፈ ብዙ የኃጢአት አይነቶችን ነው። እና ባለፉት ጊዜያት ስንነጋገር ለምሳሌ አትግደል የሚለውን ነገር ስትመለከቱ መጥላት፣ መሳደብ፣ መናቅ፣ ሌላውን ሰው መናቅ የመግደል ሌላው ገጽታ እንደሆነ ይህን ምሳሌ ማንሳት ብቻ ይበቃል። ብዙ ዘርፎች አላቸው እነዚህ አስሩ ቃላት። አራተኛው ቁልፍ ለመረዳት እነዚህ አስሩ ቃላት ውስጥ ካሉት ስምንቱ በአሉታዊ መልክ ነው የቀረቡት እና ሁለቱ በአወንታዊ መልክ ነው የቀረቡት። ማለትም ስምንቱ በአትግደል አታድርግ በሚል ሲሆን ሁለቱ አድርግ በሚል መልክ ነው የቀረቡት እና እነዚህ ስምንቱ ሌላ ተጨማሪ የሆነ በሌላ መልኩ የሚያሳዩት በጣም አስደናቂ አወንታዊ ባህሪያት አላቸው። ለምሳሌ አትግደል የሚለው ለህይወትን ለመጠበቅና ለመንከባከብ አስፈላጊውን ሁሉ አድርግ የሚል ውስጣዊ መልእክት አለው የሚለውን ተናግሬ ነበር እና አምስተኛ ቁልፍ ነገር እነሱን ለመረዳት አሁንም በአማኞች ሕይወት ውስጥ ሙሉ ስልጣን አላቸው። መግደል የለብንም፣ እንደምታውቁት መስረቅስ? አለብን እንደ የለብንም። ሙሉ ስልጣን አላቸው። ልንታዘዛቸው ልንኖራቸው ይገባል። ስድስተኛው መሰረታዊ እውነት እግዚአብሔርን ለማስደሰት የሚፈልግ ማንኛውም አማኝ ቢኖር የህይወቱ መርሆ አድርጎ መውሰድ ያለበት እነዚህን አስሩን ቃላት ነው። አልተሻሩም እና ሰባተኛው ከእግዚአብሔር በረከትንና ምድራዊ ሰላምን መቀበል የምንፈልግ ከሆነ እንደ ቃሉ መመላለስ አለብን። እነዚህ ቃላት የበረከት ምንጭ፣ የሰላም ምንጭ፣ የደስታችን ሁሉም ምንጮች ሆነው የተሰጡን ናቸው። ስምንተኛ ና የመጨረሻው እነዚህን ለመረዳት መፍቻ ነው ወይም እንደ ቁልፍ መፍቻ ነው ብዬ የጠቀስኩት ቃል በእግዚአብሔር የዳነው ሕዝብ የዳነ ሕዝብ እኔና እናንተ ድነናል። ያልዳናችሁ ሰዎች እንዳላ ካላችሁ ለመዳን ወደ ጌታ መምጣት አለባችሁ። ግን የዳነው ሕዝብ በራሱ ጸጋና በራሱ በእግዚአብሔር ጸጋና በእግዚአብሔር ኃይል የሚኖርባቸው ናቸው። እያንዳንዱን መኖር ከባድ ነው። እነዚህን ለመኖር የእግዚአብሔር ልዩ ጸጋ ያስፈልገናል። መንፈስ ቅዱስ የሚሰጠንና የተሰጠን እነዚህን ቃሎች እግዚአብሔርን እያከበርን እንድንኖር ለማድረግ ነው። እና ዘጠነኛ አንድ ነገር አለኝ እዚህ ጋር ዘጠነኛው የእግዚአብሔር ልዩ ሕዝብ የእግዚአብሔር የዳነ ሕዝብ የእግዚአብሔር መሆኑን የሚመሰክርባቸው የህይወት መርሆች ናቸው። ይገርማቸዋል። እኛ ለሌላው በጨለማ ላለው፣ ለአመንዝራው፣ ለነፍሰ ገዳዩ ምስክር የምንሆነው ከነሱ የተለየ ኑሮ እንደ እግዚአብሔር ቃል በመኖራችን ነው እና እነዚህን አስሩን ቃላት በዚህ መልክ ልንረዳቸው እንችላለን። እነዚህ ቁልፎች ናቸው ለመረዳት ካልኩ በኋላ በአራት መድበን ነው ልንመለከታቸው ቸው የሚገባን በማለት አራት ቡድኖች ውስጥ አስቀምጫቸው ነበር እና የመጀመሪያው ቡድን እግዚአብሔር አምላክ ሶስቱን ቃሎች የመጀመሪያዎቹን ቃሎች የሰጠበት ቡድን ነው። እና ይሄኛው ቡድን ውስጥ እግዚአብሔር በህዝቡ ላይ ብቸኛ የሆነ የራሱ ጥያቄ በህዝቡ ላይ ባዳነው ህዝብ ላይ እንዳስቀመጠ የሚናገር ነው እና ይሄ ምንን የሚያሳይ ነው? የዳነው ህዝብ፣ አንተ፣ አንቺ፣ እኛ ሁላችንም ማለት ነው፣ የህይወታችን ብቸኛ ማዕከል ሊሆን የሚገባው እግዚአብሔር ነው። ይሄንን ነው የሚያሳዩት የመጀመሪያዎቹ ሶስቱ። ስለዚህ ቁጥር ሶስት ላይ ዘጸአት፣ ከእኔ ሌላ ሌላ አምላክ በፊቴ አይሁንልህ። ቁጥር አራት እስከ ስድስት ዘጸአት ሁለተኛው ቃል የተቀረጸ ምስል ለአንተ አታድርግ። እኔ የምመለከው በመንፈስና በእውነት ነው ነው እግዚአብሔር እያለ ያለው። ሶስተኛው የአምላክህን የእግዚአብሔርን ስም በከንቱ አትጥራ። ስለዚህ እግዚአብሔር በነዚህ በሶስቱ የመጀመሪያ ቃሎች ውስጥ የእኛ የህይወታችን ማዕከል በከፍተኛ ደረጃ በህይወታችን ትልቅ አድርገን ዋጋ ሰጥተን የምናከብረው አምላካችን እግዚአብሔር ብቻ እንደሆነ ለእሱ ብቻ የተሰጠን ሰዎች እንደሆንን እግዚአብሔር የጠየቀበት ቦታ ነው። ሁለተኛው ቡድን ከቁጥር 8 እስከ 11 እና ቁጥር 12ን አራተኛውን ትእዛዝና አምስተኛውን ትእዛዝ የያዘ ነው። ይሄ በአወንታዊ መልክ የቀረበ ነው እና የዳነው ህዝብ እግዚአብሔር የህይወቴ ማዕከል ነው ብሎ እግዚአብሔርን የህይወቱ ማዕከል ያደረገ ህዝብ ሊኖረው የሚገባውን መሰረታዊ ተቋማት ያስቀመጠ ነው እና አራተኛው ሰንበትን የሰንበትን ቀን ትቀድሰው ዘንድ አስብ የሚል ነው። ቀድሰ ትጠብቀው ዘንድ አስብ እና እሁድን በተመለከተ ሊኖረን የሚገባውን አመለካከት ተናግር ያለው እና አምስተኛው የቤተሰብ ጉዳይ ነው። አባትህንና እናትህን አክብር፣ እግዚአብሔር አምላክ በሰጠህ ምድር ውስጥ እድሜህ እንዲረዝም ብሎ እግዚአብሔር የተናገረበት ቃል ነው። ስለዚህ የመጀመሪያዎቹ ሶስት ቀጥሎ ሁለት ቡድን በሁለተኛ ቡድን ላይ ሁለት እና ሶስተኛው ቡድን ላይ አሁንም ሁለት ቃሎች ነው ያሉት። ስድስተኛው እና ሰባተኛው ይሄ የዳነው ህዝብ በግሉ አንተ፣ አንቺ፣ እኔ፣ ሁላችንም አማኞች ግለሰባዊ ግዴታዎች አሉን። ይህንን ነው የሚያሳየው እና ቁጥር 13 ላይ አትግደል፣ ቁጥር 14 ላይ ደግሞ አታመንዝር። እነዚህ ሁለቱ በጣም ተጣምረው የሚሄዱ ነገሮች ናቸው። የሚቀጥለው ሳምንት ጌታ ኢየሱስ አስሩን ቃላት ባብራራበት ቦታ ላይ ከጠቀሳቸው ከአስሩ ቃላት ሁለቱ እነሱ እንደሆኑ በሚቀጥለው ሳምንት አንዳንድ መሰረታዊ ነገሮችን በማንሳት እናገርባቸዋለሁ እና አራተኛውና የመጨረሻው ቡድን ሶስት ቃሎችን የያዘው ነው እና የዳነው ማህበረሰብ የዳነው ማህበረሰብ እኛ በቤተ ክርስቲያን ስንኖር አለም እያየችን ክርስቲያኖች አብረን ስንኖር፣ የዳነው ማህበረሰብ የሚኖረው ማህበረሰባዊ ግዴታዎችን ነው። ሶስቱ የመጨረሻዎቹ የያዙት አራተኛ ቡድን። ስለዚህ በማህበረሰብ ውስጥ አትስረቅ። ቁጥር 15 በማህበረሰብ ውስጥ የሐሰት ምስክር አትሆን። ቁጥር 16 በማህበረሰብ ውስጥ ቁጥር 17 የባልንጀራህን ቤት ሚስቱን፣ ሎሌውን፣ ገረዱን፣ አህያውን፣ በገንዘቡን አትመኝ ብሎ እግዚአብሔር ይሄንን ቃሎች ተናገረ። በጣም አስገራሚ ናቸው። አወቃቀራቸውን ስንመለከት እና የእግዚአብሔር ህዝብ በዚህ ቃል መሰረት፣ በእነዚህ ቃሎች መሰረት ቢኖር እግዚአብሔር አምላክ እንዴት እንደሚባርከው እንዴት እንደሚጠቀምበት እንዴት ምልክትና ምሳሌ እንደሚያደርገው ልነግራቸው አልችልም። በጣም አስደናቂ ነው እና ይገርማችኋል። በብሉይ ኪዳን ውስጥ እነዚህ አስሩ ቃላት በነቢያቱ አገልግሎት እጅግ በጣም ይደጋገሙ ነበር። እንዳውም የነቢያቱ አገልግሎት ያተኮረው በእነሱ ላይ ነው። ህዝቡን ነቢያቱ የሚሉት እንደውም እኔ አሁን የብሉይ ኪዳንን የነቢያቱን አገልግሎት ሳስበው እግዚአብሔር ከህዝቡ ጋራ ወደ ቃሉ እንዲመለስ ያለማሰለስ ትግል ያደርግ ነበር። በነቢያቱ በነ ኢሳያስ፣ በነ ኤርሚያስ፣ በነ ዮናስ በጠቅላላ ብቻ ወደ ቃሌ ተመለሱ፣ ወደ ቃሌ ተመለሱ፣ እንደ ቃሌ እንደኔ ህዝብ ኑሩ የሚልም መልእክት ነበር እግዚአብሔር ይናገር የነበረው። የቤተ ክርስቲያን አንዱ አገልግሎቷም ይሄ ነው የእግዚአብሔርን ቃል እየተናገረች ህዝቡ ከተሳሳተ መንገድ ተመልሶ በእግዚአብሔር እውነት በእግዚአብሔር ቃል መሰረት ለራሱ ጥቅም እየተባረከ እንዲኖር መናገር ነው። የመዝሙራት አገልግሎትን ብትመለከቱ መዝሙረ ዳዊት በጣም አስደናቂ ነው። ይህንኑ ነው የሚናገረው። መዝሙር አንድን የመጀመሪያውን ብትመለከቱ ይሄ ምስጉን ነው። በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልሄደ ብሎ ይናገርና ሕግን በቀንና በሌሊት አሰላስላለሁ እንደዚህ አይነት ሰው ደግሞ የተባረከ ይሆናል ብሎ ነው የተናገረው። መዝሙር 19 ከ7 እስከ 12 የእግዚአብሔር ሕግ የእግዚአብሔር ቃል በሰው ህይወት ውስጥ የሚሰራውን ስራ ይናገራል። መዝሙር 119 አንዳንድ ጥቅሶች በጣም ማንሳት ለእናንተ በጣም ጠቃሚ ነው። መዝሙር 119 ቁጥር 9 ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። ሕግህን ቁጥር 10 በፍጹም ልቤ ፈለግኩ ከትእዛዛ አታረቀኝ አንተን እንዳልበድል ቃልህን በልቤ ሰወርሁ። የትኛውን ቃልህን? ይህንን አስሩን ትእዛዛትን። እንደገና ቁጥር 18 መዝሙር 119 አይኖቼን ክፈት ከህግህም ተአምራትህን አያለው። እነዚህ አስሩን ቃላት ስታጠኑና ስትመለከቱ እግዚአብሔር አይኖቻችሁን ሲከፍት ከህግ ውስጥ ተአምራቶችን ነው የምታዩት። 15 መዝሙር 119 105 ህግህ ለግሬ መብራት ለመንገዴ ብርሃን ነው። የእግዚአብሔር ህዝብ በምድር ላይ የተሳካ ህይወት፣ የተባረከ ህይወት፣ ሰላምና ደስታ የሞላበት ህይወት ሊኖረው የሚችለው በህጉ መሰረት በቃሉ መሰረት ሲመላለስ ነው። የታሪክ መጽሐፍትንም ደግሞ ልጥቀስላችሁ። አሁን መጽሐፍ ቅዱስ ውስጥ የታሪክ መጽሐፍት የምንላቸው አሉ። እነዚህ ከመጽሐፈ ከኢያሱ ጀምሮ እስከ ግጥም መጽሐፍት ድረስ ያሉትን የታሪክ መጽሐፍ ብሎ መጥቀስ ይቻላል። በእነዚህ መጽሐፍት ውስጥ የነገስታቱ መነሳትና መውደቅ በቀጥታ የተያያዘው ከእግዚአብሔር ህግ ጋር ነው። የህዝቡ መባረክና አለመባረክ በቀጥታ የተያያዘው ከእግዚአብሔር ቃል ጋር ነው፣ ከህጉ ጋር ነው። እንደውም ለአንዳንዶቻችሁ በጣም ለሁላችንም ልበል እንጂ ሁል ጊዜ በልባችን መጠበቅ ያለብን አንዳንድ ቃሎች አሉ፣ በአይምሯችን ልንይዛቸው የሚገባቸው የእግዚአብሔር ቃል። እኔ አሁን በጣም ከሚደንቀኝ በዚህ በዚህ በአሜሪካ ውስጥ በተደረገው የፕሬዚዳንት ምርጫ ውስጥ ለፕሬዚዳንት ዶናልድ ምን ትናገራለህ ብትሉኝ የምጠቅሰው ጥቅስ ዘዳግም 17 ከ18 እስከ 21 ያለውን ነው እና ዘዳግም 17 ከ18 እስከ 21 በጣም አስደናቂ የመጽሐፍ ቅዱስ ክፍል ነው። ምን ይላል መሰላችሁ? ላንብብላችሁ። እስራኤላውያን ንጉሥ ለማንገስ ከፈለጋችሁ ንጉሥ ስጠን ብላችሁ ብትጠይቁ ከእግዚአብሔር አለ ሙሴ ንጉሥ ወስዳችሁ ብታነግሱ ለንጉሱ የሚደረገው ስርዓት ይሄ ነው ብሎ ስርዓቱን ከተናገረ በኋላ ንጉሱ በግሉ ማድረግ ያለበትን እንደሚቀጠለው እንደሚቀጠለው እንደሚከተለው አስቀምጦታል። ቁጥር 18 በመንግስቱም ዝፋን ላይ በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይሄንን ሕግ ንጉሱ ለራሱ በመጽሐፍ ይጻፍ ለራሱ በእጁ ቁጥር 19 አምላኩን እግዚአብሔርን መፍራት ይማር ዘንድ የዚህን ህግ ቃል ሁሉ ይህችንም ስርዓት ጠብቆ ያደርግ ዘንድ ልቡ በወንድሞቹ ላይ እንዳይኮራ፣ ከትእዛዙም ግራና ቀኝ እንዳይል እሱም ልጆቹም በእስራኤል ልጆች መካከል ረጅም ዘመን ይነግሱ ዘንድ መጽሐፉ ከእሱ ጋር ይኑር፣ ዕድሜውንም ሁሉ ያንብበው። ይገርማችኋል። የንጉስ ሲሾም ማድረግ ያለበት የመጀመሪያ ነገር ይሄ ነው። ከሌዋውያን ወስዶ በእጁ ለራሱ ይጻፍ። ምክንያቱ ምንድን ነው? አምላኩን እንዲፈራ፣ በወንድሞቹ ላይ እንዳይኮራ፣ ከትዕዛዙ ወደ ቀኝና ወደ ግራ እንዳይል፣ ዘሩ እንዲባረክ፣ ልጆቹ በዙፋን ላይ እንዲቆዩ፣ መጽሐፉ ከሱ ጋር ይኑር፣ ዕድሜውን ሁሉ ያንብበው። እነዚህ ሁሉ ነገሮች የሚነገሩት ለሰዎች ጥቅም ነው። ይገርማቸዋል። ለራሳችን ነው መጽሐፍ ቅዱስን ብናነብ ደግሞም እንደ ቃሉ መሰረት ብንመላለስ የምንባረከው እኛ ነን። የተለየ ስርዓታዊ ሰዎች አይደለም የምንሆነው፣ ህይወት የሚፍለቀለቅልን፣ የተባረክን፣ እግዚአብሔር ከኛ ጋር የሚሆን እግዚአብሔር የሚባረከን ሰዎች ነው የምንሆነው። እንግዲህ እነዚህ አስሩ ቃላት እነዚህን መሰረታዊ ነገሮች ሁሉ የያዙ ናቸው እና አስሩን ቃላት ማጥናት መባረክ ነው እንደ ቃሎቹ ደግሞ መኖር በጣም አስደናቂ በረከት ውስጥ መግባት ነው። እንግዲህ በእነዚህ 30 ደቂቃዎች አካባቢ በሆኑ ነገሮች አጠቃላይ ክለሳ ነው ያደረግኩት ስለ አስሩ ቃላት የተናገርኳቸውን ነገሮች ነው የተናገርኩት እና ጥያቄ አለኝ አስሩን ቃላት በተመለከተ እና እነዚህን ጥያቄዎች አሁን በማቅረብ መልስ እንድትመልስልኝ እፈልጋለሁ የምትሉ ወገኖች፣ ያው ስታር ሲክስ እያደረጋችሁ ገብታችሁ ጥያቄና መልስ ጊዜ ዛሬ ይሰጣለሁኝ።